የኢትዮጵያ ጤና ሚኒስቴር ዛሬ ይፋ ባደረገው መረጃ ኢትዮጵያ ውስጥ አስራ አንድ ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን አስታውቋል። የበዙት የሚገኙት በአፋር አካባቢ መሆኑም ታውቋል። በአማራ ክልል ምስራቃዊ አካባቢ ደግሞ ለቫይረሱ የተጋለጠ ሁለተኛ ሰው ሰሜን ሸዋ ውስጥ ተገኝቷል። ዛሬ የታወቁት ሁሉም ግለሰቦች ከጅቡቲ ጋር የተያያዘ የጉዞ ታሪክ እንዳላቸውም ተገልጿል። መስፍን አራጌ ዝርዝሩን ይዟል። ዛሬ ጤና ሚኒስትር ይፋ ባደረገው መግለጫ የኮቪድ-19 ቫይረስ ከተገኘባቸው 11 ሰዎች አብዛኞቹ ከአፋር ክልል ናቸው። ከ15 እስከ 40ዎቹ አጋማሽ የዕድሜ ክልል የሚገኙት ስምንት ሰዎች ከጅቡቲ በአስገዳጅ ሁኔታ ተመልሰው በሰመራ ዩኒቨርሲቲ ለይቶ ማቆያ ውስጥ የቆዩ ናቸው። የአፋር ጤና ቢሮ ኃላፊ ዶክተር ፈረጅ ረቢሳ እንግዲህ ዛሬ የተገኙት በራሳችን ክልል የአሜሪካ ድምጽ ሬዲዮ በቅርቡ ከእርስዎ ጋር ባደረገው ውይይት በተለይ በድንበር አካባቢ የሚስተዋለውን ችግር ከመፍታት አኳያ ጥረት መደረግ እንዳለበት አቅጣጫና ጥቆማ ሰጥተው ነበር። በአሁኑ ሰዓት ምን ይመስላል? ያ የሰጡት ጥቆማና አቅጣጫ እንደተወያየ ነው ነው ያለው። ያው ስራው ግን በነበረበት ነው የቀጠለው። ድንበር አካባቢ ለተወሰነ ጊዜ እናቆያቸዋለን። በሰብሰብ ሲሉ ኢንፌክሽን ሪስኩም ለመቀነስ ወደ ሰመራ ዩኒቨርሲቲ የለይቶ ማቆያ ነው አጓጉዘን እዚህ አስፈላጊውን ምርመራ የሙቀት መለካት እንደዚሁም የጤና ትምህርት የሰጠን ቆይተን ጊዜያቸው ሲጨርሱ ከተገኘባቸው ወደ ህክምና መስጫ ተቋማችን ነው የምንወስዳቸው ከሌለባቸው ደግሞ ወደየክልላቸው ልክ ያዘጋጀነው ሰርቲፊኬት አለ ያንን ሰርቲፊኬት ሰጥተን ነው የምንሸኛቸው የክልሉ መንግስት በድንበር አካባቢ በህገወጥ መንገድ ወደ ሀገር ቤት የሚገቡና ከሀገር ቤት የሚወጡ ሰዎች እንዳይኖሩ አስፈላጊውን ክትትል ቢያደርግም ከጅቡቲ በአስገዳጅ መንገድ እንዲመለሱ የሚደረጉ ኢትዮጵያኖች ጉዳይ እንዳሳሰባ ቸው በርካታ የህብረተሰብ ክፍሎች አስተያየት ሲሰጡ ቆይተዋል ቢሮ ኃላፊው ቫይረሱ እንዳለባቸው ማረጋገጫ የተገኘባቸው ግለሰቦች በሽታውን እንዳያስተላልፉ በጥንቃቄ ይጓጓዛሉ በጥንቃቄ በማረፊያ ቦታቸው ይቆያሉ ነው ያሉት እኛ ጋር አንድ ክፍል ለአንድ ሰው ነው ዩኒቨርሲቲ ውስጥ ያለው ማለት ስለዚህ እዛም ጤና ባለሙያ ብቻ ሳይሆኑ የጸጥታ አካል አለ ሰዎችን መነካከት ሁኔታ ነቅተው የሚጠብቁ ናቸው ስለዚህ መጀመሪያው ነው ከዛ ከነበሩበት ሀገር የመጡት ካልሆነ በስተቀር ሲጓጓዙ አስፈላጊ ጥንቃቄ ይደረጋል። ማስክና ግላብ እንደዚሁም ሳኒታይዘር ተጠቀምትን ተደርጉላቸው ስለሆነ የሚመጡት መኪናውም በአምሳ ፐርሰንት ከንጽ ስለሆነ ተጭኖ የሚመጡት ብዙ ኔቲ የለም። በተያዘ ዜና በምስራቃዊ የአማራ አካባቢዎች በአራት ቀን ልዩነት ሁለተኛው በቫይረሱ የተያዘ ሰው በሰሜን ሸዋ ዞን ተገኝቷል። በወጣትነት የእድሜ ክልል ውስጥ ይገኛል ተብሎ የሚገመተው ግለሰብ የጅቡቲ መንግስት በአስገዳጅ መንገድ ወደ አገራቸው ከመለሳቸው ሰዎች ውስጥ አንዱ እንደሆነ ነው የተነገረው የሰሜን ሸዋ ዞን ጤና መምሪያ አቶ ጥበቡ አበራ ከጅቡቲ ነው የመጣው። በዛ መጥቶ እና አጣዬ ወረዳ ላይ ወደ አስራ ስድስት ቀን አካባቢ ቆይቷል። በለይቶ ማቆያ በሱዳት ውስጥ ነበር ሰውሆንም በቅርበት በደብረ ብርሃን ነው ምርመራው የተካሄደለት። በተለይ ሰሜን ሸዋን ከአፋር በሚያገናኙና ህገ ወጥ የሰዎች ዝውውር ይፈጸምባቸዋል ተብሎ በሚገመቱ አካባቢዎች የግንዛቤ ማስጨበጫ ትምህርቶች እንደሚሰጡና ቦታው ላይ ጥብቅ ክትትል እየተደረገ መሆኑን ጠቅሰዋል። ተከሰተለት አመስባሪ ድምጽ ምንም አይነት እንደተከሰሰ አድርጎ እየተሰራ ስለሆነ ያለው ይሄ ደግሞ ዋዲ ያስከስላል እንደገና ሪሞበላይዜሽን አድርገን ህዝቡን አነቃቅተን ወደ ነበረበት መመለስ መቻል አለበት ብለን አይተናል። በየ ወረዳ ውስጥ ከታች እስከ ጤና ኤክስቴንሽን በዛ የሚመለከታቸው ባለሙያዎችን ከታች ድረስ ቤት ለቤት አስፋ እየሰሩ ህዝቡን እያስተማሩ ጥቅምቸ መፍጠር አለብን ብለን እየሰራ ያለ በዛሬው የጤና ሚኒስትር መግለጫ አስራ አንዱም በቫይረሱ የተያዙ ሰዎች የውጭ ሀገር የጉዞ ግንኙነት ያላቸው ናቸው። ቀሪዎቹ በቫይረሱ የተያዙ ሰዎች በትግራይና በሶማሌ ክልል ላይተው ማቆያ ውስጥ የሚገኙ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።